የኢትዮጵያ የሰብአዊ መብት ኮሚሽን ኮሚሽነር ዳንኤል በቀለ የቀድሞ የህወሓት አመራር አባላትና ሌሎችም ያሉበት የእስር ቤት አያያዝ በተገቢው ደረጃ መሆኑን አረጋገጡ። የወንጀል ምርመራውን በተቻለ ፍጥነት ማጠናቀቅና የሕግ አግባብ በሚፈቅደው መልኩ በዋስትና ሊለቀቁ የሚገባቸውን ታሳሪዎች መለየት እንደሚያስፈልግም አሳስበዋል። መለስካቸው አመሃ ዝርዝሩን ይዘዋል። ኮሚሽኑ ዛሬ ባሰራጨው መግለጫ እንዳለው ኮሚሽነር ዳንኤል በቀለና የኮሚሽኑ ከፍተኛ የባለሙያዎች ቡድን በፌዴራል ፖሊስ ኮሚሽን የወንጀል ምርመራ ጽህፈት ቤት በሚገኘው እስር ቤት ከትግራይ ክልል ሁኔታ ጋር በተገናኘ የታሰሩ ተጠርጣሪዎችን ባለፈው የካቲት 27 ቀን 2013 ዓ ም ጎብኝተዋል። ከቀድሞ የህወሓት አመራር አባላት መካከል ዶክተር አብርሃም ተከስተ፣ አምባሳደር አባይ ወሉ፣ አቶ ሰባት ነጋ፣ አቶ ቴዎድሮስ ሀጎስን ጨምሮ የሌሎችን 21 እስረኞችን አያያዝ የተመለከቱት ዶክተር ዳንኤልና ቡድናቸው የሚገኙበት ሁኔታ በተገቢው ደረጃ መሆኑን አረጋግጠዋል። በታሳሪዎች የተነሱ የአስተዳደር ነክ ጥያቄዎች ላይ ከእስር ቤቱ ኃላፊዎች ጋር ውጤታማ ውይይት አድርገዋል ሲል መግለጫው ያስረዳል። ዶክተር ዳንኤል የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር የወንጀል ምርመራውን በተቻለ ፍጥነት ማጠናቀቅና የሕግ አግባብ በሚፈቅደው መልኩ ዋስትና ሊለቀቁ የሚገባቸውን ታሳሪዎች መለየት አስፈላጊ መሆኑን አሳስበዋል። ታሳሪዎቹ በበኩላቸው ወደ ፌዴራል ፖሊስ እስር ቤት ከመጡ ወዲህ ተገቢ ያልሆነ የእስር አያያዝ አለመኖሩንና ፖሊሶች በተገቢው የሙያ ስነ ምግባር የሚሰሩ መሆኑን ገልጸዋል። በሌላ በኩል ደግሞ ከተያዙ በኋላ ፍርድ ቤት ሳይቀርቡ ለረጅም ጊዜ መቆየታቸውን፣ በተያዙ ጊዜም ስድብ፣ ድብደባና ማስፈራራት እንደደረሰባቸው መግለጻቸውን የኮሚሽኑ መግለጫ ይናገራል። መለስካቸው አምሃ The American Dumps Radio, Card 10